ሰላም ለቀራ ንብትኪ ደመና ተብካይ እለ ኮና አማ ህመመ ወልድኪ ቀና ተቀያፋ ዋህና ማርያም ንግል ለባሲተ ንጽህ ወቅድስና እስመ እኒ ነገረ ጽድቅ ዘያስተፌስ ህሊና ከመ አስተፍሳኪ ጥቀ ዘመላክ ዜና